ለኢፈሳ ልብ ዘያሶ ለእግዚአብሔር ብጹዓን አባቶች፣ ካህናት፣ ጳጳሳት፣ ብጹዕ አባታችን አቡነ መልከሴላ፣ ብጹዕ አቡነ ጎርጎርዮስ፣ ብጹዕ አቡነ ሳሙኤል፣ ብጹዕ አቡነ ፊልጶስ፣ የመቅደሷ አገልጋዮች አየት ለእግዚአብሔር አባቶች፣ ካህናት፣ ወንድሞች፣ ዲያቆናት መድኃኒታችን ኢየሱስ ክርስቶስ በትሁር ደግሞ የዋጃችሁ የክርስቶስ ቤተሰቦች ምዕመናን እና ምዕመናት በመድኃኒታችን በኢየሱስ ክርስቶስ ስም እንደምንዋላችሁ፣ እንደምንሰነበታችሁ አሜን። አምላካችን በመቅደሱ ስለሰበሰበ ከዓለም ለይቶ ቅዱስ ስሙን እናመሰግን ፈቃዱ ስለሆነ ለእኛ ለልጆቹም የሚረባንን የሚጠቅመንን ያስተምረን ዘንድ ስለወደደ ክብርና ምስጋና ልኮና ስግደት ለቅዱስ ስሙ ይሆን። ኦርቶዶክሳዊት ቤተ ክርስቲያናችን በነሐሴ ወር መጨረሻ ላይ በብሉይ ኪዳን ፓትርያርኮች ወይንም ርዕሳነ አበው የሚባሉትን አብርሃም ይስሐቅን፣ እና ያዕቆብን ታስታውሳለች። ስለ አብርሃም ሁላችንም እንደምናውቀው ታላቅ የእምነት ሰው። እግዚአብሔር ወደማሳይህ ቦታ ሂድ ባለው ጊዜ ያለምንም ማንገራገር የሚሄድበትን ቦታ ሳይጠይቅ በእምነት የታዘዘ ታላቅ የእምነት ሰው። የእግዚአብሔር ቃል ጻድቅ በእምነት ይኖራል እንዲህ ስለ እምነቱ የተመሰከረለት ታላቅ አባት። ከዚሁ ጋር ግን አብርሃም ያደገበት ስፍራ ካራን ጣዖት የሚመለክባት ቦታ ስለነበረች የአባቱ የታራን ጣዖት በሚሸጥበት ሰዓት አምላክ እንዳልሆነ ስለተረዳ እውነተኛውን አምላክ የሚፈልግበትን የሚያገኝበትን መንገድ አጥብቆ ይሻ ነበር። ፍጥረቱን እያየ ጎላ ብላ የተመለከተችውን ፀሐይን እየተመለከተ ይችን ፀሐይ የፈጠረ አምላክ ካለ አምላከ ፀሐይ ተናበበን ያንዴ ፀሐይ አምላክ አናግረኝ እያለ እግዚአብሔርን የፈለገ ሰው። ታዲያ እግዚአብሔርን ስለሚፈልጉ ሰዎች የእግዚአብሔር ቃል ምን ይለናል? ለይትፈሳህ ልብ ወደ ርዕሱ ዘያሶ ለእግዚአብሔር እግዚአብሔርን የሚፈልግ ልብ ደስ ይበለው። እስቲ ላይ እንበለው እግዚአብሔርን የሚፈልግ ልብ እስቲ ብቻችሁ በሉት። በመዝሙረ ዳዊት መዝሙር መቶ አራት ቁጥር ሦስት ላይ የምናነበው ቃል እግዚአብሔርን መፈለግ ክርስቲያኖች ትልቅ ነገር ለፈለገውን አብሃ እግዚአብሔር ተገልጿል አምላክነቱን አሳውቆታል። ሌላው ቀርቶ እግዚአብሔርን የሚፈልግ ልብ ሀሴት ሳያደርግ ደስ ሳይለው ከእግዚአብሔር ሳያርፍ አይመለስምና፣ መድኃኒታችን ኢየሱስ ክርስቶስ ስለ አብርሃም አባታችሁ አብርሃም ቀኔን ያይ ዘንድ ተመኘ፣ ሐሴት አደረገ፣ ደስም አለው ብሏል። በክርስቶስ ዘመን አብርሃም አልነበረ። ምሳሌው የሆነውን መስዋዕቱን እምትወደውን አንዱን ልጅህን ይስሐቅን ሰዋልኝ ሲለው እግዚአብሔር ለመስዋዕትነት አቅርቦ ከእግዚአብሔር የተላከ በግን በመስዋዕትነት ስላቀረበ የሚመጣው የአማናዊውን መስዋዕት ምሳሌ ስላየ ሐሴት አደረገ ተባለ። አምላካችን እሱን ከልባችን ስንፈልገው በአምላካችን ተስፋ እንቆርጥ ከምንም ነገር አንጎ እግዚአብሔርን መፈለግ መልካም ነው። ክርስቲያኖች፣ ይህ የነፍስ አሴት እረፍታችን ነው፣ እርፋታችን ይህን መዝሙር ያንጎራጎረው ታላቁ የእግዚአብሔር ነቢይና ንጉሱ ዳዊት ዝማሬው ሁሉ እግዚአብሔርን እንደሚፈልግ ያሳይ ነበር። አምላክ ሆይ አንተ ፊቴን እሹት ባልክ ጊዜ፣ አቤቱ ፊትህን እሻለሁ፣ ፊትህን እፈልጋለሁ፣ አንተን እፈልጋለሁ ይል ነበር። ዋላ ምትባለው እንስሳ ወደ ውሃ ምንጭ እንደምትናፍቅ ከማሁ ጸማት ነፍሴ ሕያው አምላኬ ትያው የህም ነፍስ ወደ ሕያው አምላኬ ተጠሟችን ነበር። እግዚአብሔርን የመጠማት ሕይወት ነበረው። ዳዊት ጠዋት ሲነሳ ሀሳቡና ናፍቆቱ ሌላ ነገር አልነበር። በስልሳ ሁለተኛው መዝሙር እንደነገረን አምላኬ አምላኬ የገይሳቤ ከአምላኬ ወዳንተ እገሰግሳለው ነፍሴ በቅቤና በስብ እንደሚጠግቡ እንዲሁ ትጠግባለች። ቅድም እንዳያችኋቸው የእግዚአብሔር ልጆች ከንፈሬ ደግሞ አንድ መትህን በደስታ ታመሰግናለች። ቀን ከአንተ ጋር ነኝ። ሌላው ቀርቶ ማታ እንኳን በመኝታዬ አስብሃለሁ፣ በማለዳ ክብርህን እናገራለሁ እያለ ዳዊት ይዘምር ነው። ክርስቲያኖች ወደ እግዚአብሔር መቅረብ መልካም፣ እግዚአብሔር ከልብ መፈለግ። ዳዊት እንደ ጓደኛ በባለጀርነትን ቋንቋ እግዚአብሔር እረኛዬ ነው ይል ነበር። ምን ብሎ እንደሚጠራው አምላኩን ቸግሮት፣ እረኛዬ ነው፣ ብርሃኔ ነው፣ መድኃኒቴ ነው፣ ጉልበቴ ነው፣ አለቴ ነው፣ አባዬ፣ መጠ መጠገያዬ። ምን ያላለው ነገር አለ? በተለያዩ የፍቅር ቋንቋዎች አምላኩን እያከብር ነበር። አንዳንዴ እግዚአብሔር የረሳው የከበው ሲመስለው እስከ ማዕዜኑ ትረሳ እንዲለግሙራ አምላኬ ሆይ እስከ መቼ ፈጽሞ ትረሳኛል ለምን ወደ እኔ አትመለከትም? እባክህን የምሕረት ፊትህን ወደ እኔ መልስ። እኔ ወደ አንተ ስጮህ አንተ ፊትህን ከኔ አታዙር ይል ነበር። አምላኬ አምላኬ ነጽረኒ ወደ ብታደገኒ አምላኬ ተመልከተኝ እንጂ ለምን ትተወኛለን? ስለዚህ እግዚአብሔር ናፍቆቱ ዳዊት እንደ ልቤ ተብሏል። የሐዋርያት ሥራ ምዕራፍ 13 ቁጥር 22 ላይ እንደ ልቤ የሆነ ፈቃዴንም ሁሉ የሚያደርግ የእሴይ ልጅ ዳዊት ተብሎ ተመስክሮለታል። ለእግዚአብሔር እንደ ልቡ መሆን እንዴት ታላቅ ነገር ነው! ክርስቲያኖች እንደ ልቤ የምትሉት ሰው አለ? በዚህ ዘመን ለእኔ እንደ ልቤ ነው የምትሉት? ለሰው እንኳን እንደ ልቡ የሆነ ሰው ማግኘት ከባድ፣ ለእግዚአብሔር እንደ ልቡ፣ እንደ ፈቃዱ፣ እንደ ሀሳቡ መሆን እግዚአብሔርን ማስደሰት እንዴት ደስ ይላል። ምክንያቱ አንድና አንድ ነው። እግዚአብሔርን የተጠማ ሰው ስለሆነ እግዚአብሔርን የሚፈልግ ስለሆነ ደስታውን ስላወቀ እግዚአብሔርን በመፈለግ የሚገኘውን ለይትፈሳ ልብ ዘያሶ ለእግዚአብሔር እግዚአብሔርን የሚፈልግ ልብ ካለ ደስ ይበለው ያውም ሐሴት ያድርግ የሚል ትርጉም ነው ያለው የገዙ ቃል። ሐሴት ከደስታ በላይ የሆነ የነፍስ እርካታ ነው። እግዚአብሔርን የሚፈልግ ልብ ልቡ እንዲህ ይመላል። እንደ ሳሙኤል እናት እንደሃና ልቤ በእግዚአብሔር ጸና፣ በእግዚአብሔር ከፍ ከፍ አለ፣ በማዳንህ ደስ ብሎኛል እያለች ትዘምር እንደነበር አንደኛ ሳሙኤል ምዕራፍ ሁለት ቁጥር አንድ ላይ እንደምናነበው እግዚአብሔርን ስንፈልግ ነፍሳችን ትረካለች፣ ሐሴትን ታደርጋለች፣ እንደ ዳዊት አባባል ትጠግባለች ሰው የሚበላው በልቶ ጠጥቶ በስጋው እንደሚረካ ነፍሴ እንዲትረካ ነበር ነው የሚለው ዳዊት። ነፍሴ እንዲትጠማለች። እመቤታችን ድንግል ማርያም በታወቀው ዝነኛ ጸሎቷ ምን እንዳለች ታውቃላችሁ አይደል? ወጥታሴ መንፈሴ በአምላኬው ውመድኔ፣ ነፍሴ ወይንም መንፈሴ በአምላኬና እና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። የሐሴት ከዓለማዊ ደስታ የተለየ የነብስ እርካታ ነ አብርሃም ሐሴት ያደረገው ይበጣ ያለው አማናዊን መስዋት የዓለምን ኃጢያት የሚያስወግደውን የእግዚአብሔርበት ምሳሌ አይቶነ እመቤታችን ግን በማሰሯ ተሸከመች። ያን ምሳሌ አይቱ አስቀድሞ አደነቀ። እመቤታችን ግን ልጇን እያሳደገች በእርሱ በሚገለጠው መለኮታዊ ስራ እየተደነቀች ሁሉንም ነገር በልቧ ትጠብቀው ነበር። ከድንግል ማርያም በላይ በእርሷ የተገለጸውን የማዳን ስራ የሚያውቅ ማንም የለም። ስለዚህ እያደነቀችው በልቧ ትጠብቀው እንደነበር ሉቃስ ጽፎልናል። የነፍሷ ሀሴትና ደስታ ሊነገርም አይቻል። ሶሪያዊ ሊቅ ቅዱስ ኤፍሬም ተፈሲ የሆነ ሊተር ጊዜ ሀሴቶሙ ለመላእክት የመላእክት ሀሴት ነሽታ፣ ደስ ይበልሽ። ተፈሲ ይስመቶ ከፊ ቃሉ ለመላእክት ፍስሃ ሁሉ ዓለም የዓለም ሁሉ ደስታ የሆነ የመላኩ የቅዱስ ገብርኤልን የምስራች ቃል ተቀብለሻልና ደስ ይበልሽ ይላል። በእግዚአብሔር ሀሴት የምታደርግ ነፍስ ክርስቲያኖች፣ የደስታችሁ ምንጭ ምንድን ነው? ምን ያስደስታችኋል? በዚያ ላይ ምንድን ነው የሚያረካችሁ? እስቲ ይህን ጥያቄ ለራሳችሁ መልሱልኝ። ሰዓት ስለሌለን ሁላችሁንም ብጠይቅ ደስ ይለኝ ነበር። ምንድን ነው የሚያረካል የሚያስደስተንን ሰው ስላገኘ፣ ሀብት ንብረቱ ስለሞላ፣ ኢትዮጵያ ያለን ሰው ተስፋ ወደሚያደርገው ወደ ኖርዝ አሜሪካ ስለመጣ ይሄ ትርፍ ነው የተባለ። አስቀድማችሁ የእግዚአብሔር መንግስት ፈልጉ፣ ሌላው ይጨመራል። እግዚአብሔር ለዚህ አጥራ። የሚያስደስተን ቁሳዊ ነገር ከሆነ ገና ምስኪኖች ነን። በአምላካችን እንድንደሰት የተጠራን ድንኳን በድንኳን የተመሰለው ምድራዊ ኑሮ ቢያርፍ እንኳ ቢያርፍ እንኳን ለሰማያዊ ክብር የታጨን ከመለኮታዊ ክብር ክብር ተካፋዮች የተባልን እግዚአብሔር ለታላቅ ክብር የጠራን የእግዚአብሔር ልጆችን። ስለዚህ እግዚአብሔርን መጠማት በሕይወታችን ተለማምደን እግዚአብሔር ያስደስሰናል። የእግዚአብሔር ነገር ያረካነ ሰው በተፈጥሮ መንፈሳዊ ነው። ስለ እግዚአብሔር ቢነገረው ባይነገረው፣ እያንዳንዳችን ውስጥ በባህሪዋ እግዚአብሔርን የምትመስል እግዚአብሔርን የምትናፍቅና የምትቃትት ነፍስ የተባለች ፍጥረት አለች። እርካቷ ሌላ ማንም አይደለም እግዚአብሔር ብቻ በወደዳት በአምላኳ ሐሴት ታደርጋለች። ነፍሴን ያለችው መቤታችን ድንግል ማለት ያቺ ነፍስ ልትረካ የምትችለው በአምላኳ ብቻ። ደግሞ አስቀድሞ የወደደን እግዚአብሔርን እኮ እኛ ብንወደው፣ እሱ አስቀድሞ ስለወደደ የሚደነቀው የእሱ ፍቅር ጠላቶቹ ሳለን የወደደ የመሃሌ መሀሊ ፀሐፊ ውዴ በእኔ ላይ ያለው አላማው ፍቅር ነው ይላል። ሰው ሁሉ የሚወድ ሁሉም እንዲድን ወደ መዳን እንዲመጣ የሚፈቅድ የፍቅር አምላክ አለ። ክብርና ምስጋራ ለእርሱ። ስለዚህ እንዴት ነው ምንመልሰው? ፍ ውዴ በእኔ ላይ ያለው አላማው ፍቅር ነው ከተባለ በኋላ መሃሌ ሁለት ላይ ሶስተኛው ምዕራፍ ላይ ደግሞ ነፍሴ የወደደችውን እፈልጋለሁ ሚል ዝማሬ እናነባል። መሀሌ መሀል ዘሰሎሞን ከመዝሙሮች ሁሉ የሚበልጥ መዝሙር ስለ ተቃራኒ ጾታዎች የሚዘምር መዝሙር አይደለም። አንዲት ነፍስ አምላኳን ተጠምታ እሱን በመፈለግ የምታንጎራጉረው የነፍስ ዜማ ነው። መሀሌ መሀል ዘሰሎ ውዴን እፈልገዋለሁ የሞተልኝን መድኃኒቴ ያ መድኃኒት እጅግ ሁሌ ልብን የሚነካ ጥቅሰዛው ሁሌም ሳስበው ዘካሪያስ የተባለው ነቢይ የሚመጣውን መድኃኒት እየሳለ ኢሳያስ አስቀድሞ አይቶ ሕመማችንን ተሸከመ የእኛን ደዌ ወሰደ፣ ስለ መተላለፋችን ቆሰለ እያለ እንደተነበ ስለዛ አዳኝ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሰው ይህ በእጅህ መካከል ያለው ቁስል ምንድነው ብሎ ይጠይቀዋል፣ መሲሁን እሱ ሲመልስ በወዳጆቼ ቤት የቆሰሉት ቁስል ነው ይላል። የሚል ድንቅ ቃል አለ ትንቢተ ዘካርያስ ምዕራፍ 13 ቁጥር 6 ላይ። ስለ እኛ የቆሰለ፣ ስለ እኛ የተጎሳቆለ ይሴኒ ላዩ ሙሉ ደዋለ መያው ከሰው ልጆች ሁሉ መልኩ ውብ ነው ተብሎለት ሳለ ፊቱ በደም ታድሎ ስለ እኛ የተሰቀለ፣ አውዳግም ሲመጣ የተወጋውን እጁን የቆሰለውን እጁን እያሳየ ይመጣል። ፍቅሩን እናስበዋለን። ክርስቲያኖች ብዙ ጊዜ አንዳንዴ ቤተ ክርስቲያን ውስጥ ታዘባለሁ። ብዙ ሰዎች እግዚአብሔር አደረገልኝ ብለው የሚናገሩት ቁሳዊ ነገር ብቻ ነው። እንዲህ ተደረገልኝ፣ ቸገረኝ፣ እንዲህ አደረገልኝ። ይህ እኮ ትርፍ ነው ለእግዚአብሔር ልጆች ልጆች ተብለን የበለጠ ነገር ተሰጥቶ እግዚአብሔርን ለምን ለጥቂት ጥቂት ነገር እንፈልገዋለን? ውለታ ብለን ስለ ፍቅሩ ለምን አናወራ? አምላክ የሞቶልኝ ውድ ዋጋን ከፍሎልኝ ቤዛ ሁኖኝ ስለ እኔ ሞቶ አድኖ እያለ ለመናገር አንደበታችን ለምን አልተከፈተ? ፍቅሩን ስናውቅ ብቻ በአምላካችን እንረካለን። ልባችን ሁሌም እሱን ይፈልግ። ታዲያ ክርስቲያኖች እግዚአብሔርን መፈለግ ማለት በራሱ በእግዚአብሔር መደሰት ማለት በቃ፣ በእግዚአብሔርን ብቻ እንጆ ማድረግ፣ በእሱ ብቻ መርካት። ምናልባት ወደ ቤቱ የምንመጣው ቁሳዊ ነገር ፈልገን የሆነ ያልተስተካከለ ጉዳይ ስላለ ከሆነ እምናመልከው ያን ምድራዊ ነገር ነው ማለት አምላካችንን አይደለም። እግዚአብሔርን ስንፈልገው እምንጠማው ራሱን እግዚአብሔር ነው። አሁንም ይኸው መዝሙረኛው ዳዊት ነፍሱ እግዚአብሔርን እንዴት እንደተጠማች በምሳሌ ሲነግረን በመቶ አርባ ሁለተኛው መዝሙሩ ከመምድረበን ጸማት ተከይላል ሚገርም አደና አገላለስ ነፍሴ እንደ ምድረ በዳ ተጠማች፣ አንተን በምድረ በዳ ያለ መሬት ዝናብን እንደሚጠማ ነፍሴ አንተን ተጠማች። ራሱን እግዚአብሔር ይህ ብፁዓን የሚያስብን ትልቅ የንጽህና የንጽህና ደረጃ ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና ብሏል መድኃኒታችን በተራራው ስብከት። ጥልቅ እውነት ማለት ነው። እውነት ደግሞ ጌታ፣ እሱን መጠማት፣ በራሱ በእግዚአብሔር ደስ መሰኘት፣ እግዚአብሔርን እያሰቡ እግዚአብሔርን አሰብኩት ደስም አለኝ ይል ነበር መዝሙረኛ። ማንን ስናስብ ነው ደስ የሚለን? እግዚአብሔርን በማሰብ እንረካለን። ስለ እሱ ስናስብ ደስ ይለናል። ከእንቅልፋችን እንደነቃን ወደ አይምሯችን መጀመሪያ የሚመጣ ማለት አደራችሁን ክርስቲያኖች፣ የእግዚአብሔርን ቦታ በልባችን የወሰደ ካለ ያጣሁት ነውና ከህይወታችን ሊወገድ ይገባል። የእግዚአብሔር ቃል የሚለው አፍቅሮ ለእግዚአብሔር አምላክ ከ በሁሉ ልብ ከ በሁሉ ኃይል ከ በሁሉ ነፍስ ከ እግዚአብሔር አምላክህ በፍጹም ልብህ በፍጹም ኃይልህ በፍጹም ነፍስህ ውደደው። በሁለመናችን ማንነታችንን በሙሉ ልባችን ልንሰጥ የሚገባው ለእግዚአብሔር ብቻ። ሰውን ስንወድ ራሳችንን በምንወድበት መጠን። አለበለዚያ ለእግዚአብሔር መሰጠት የሚገባውን ፍቅር ለተቃራኒ ጾታ ወይም ለሰው ተሰጠ ሰውን አምልከናል ማለት ነው። ልባችን ለማን እንደተሰጠ ልንጠይቅ ይገባል። በእግዚአብሔር ደስ ሲለን ቃሉ ያረካል። የነፍሳችን አሴ ቤተ ክርስቲያን እንዲህ ጥሪ አድርጋ ጉባ ተባሩ አለ ብላ ሳይሆን የየዕለት ምግባችን ይሆናል። የእግዚአብሔር ቃል ምግብ ተብሏል፣ ውሃ ተብሏል፣ በወተት ተመስሏል። የልብ ሸለፈት በሚገርስ ከሁለት በኩል ከተሳለ ሰይፍ ይልቅ ስለታም ነው ተብሏል። ፊተኛውን እንደ ድንጋይ የሆነውን ልብ የሚያደቅ መዶሻ ተብሎ ተጠርቷል ማንነታችንን ይለውጣል የእግዚአብሔር ቃል መጽሐፍ ቅዱሶቻችን እቤት የት ነው ያሉት አንዳንዶቻችን ቅርታ አድርጉልኝና መጽሐፍ ቅዱሳችን እንኳን የት እንዳለ አናውቅ የሁሉ ሰዎች ቤት ትራስ ስር ተቀምጧል ሲሉ ሰምቻለሁ ለምን ለቤት እንዳንቃሽ ይሄ የሕይወት ቃል ነው። የተሰጠን እንድንበላው። ለሕዝቅኤል እንካ ይህንን የሕይወት ምግብ ብላ የሚል ቃል ተነግሮት ነበር። ኤርሚያስ የተባለው ነቢይ አምላኬ ሆይ፣ ቃል ተገኝቷል፣ እኔም በልቼዋለሁ፣ በልቤ ሐሴትና ደስታ ሆነልኝ ይል ነበር። ምን ያህል የእግዚአብሔር ቃል ያስደስተናል? ምን ያህል ያረካ? አንዳንዶቹ ቤተክርስቲያን ሂጅ መማር ይጨንቀኛል ይላል ሰባኪው ሲናገር ህግ ልኬት ስለሚነግረኝ ስለሚነግረ ግሊና የወሰኝ አዎ፣ ኃጢአት ያስጨንቃል። እውነት የሚያስጨንቀን ነገር እንዲወጣ ነ ውስጣችን እንዲጠራ። አሁን የእግዚአብሔር ቃል ስለታም ነው። የእግዚአብሔር ቃል ኃይለኛ ነው። ይመትር ነደ እሳትም ተብሏል። ከእሳት ይልቅ ይቆም ያቃጥል ዘንድ ስልጣን ያለው መድኃኒታችን ደቀ መዛሙርቱ እናንተ ከነገርኳችሁ ቃል የተነሳ ንጹሐን ናችሁ ብሏችኋል። ቃሉ ያጠራናል፣ ያጥበናል፣ ይቀድሳል። እግዚአብሔር ስንወድ ቃሉ ያረካል። እለት እለት እናነባዋል። ይኸው ዳዊት ወዘርጎ ያነብ መዓልተ ወሌሊተ ወይ ከውን ከመ ዕፅ እንተ ትክልታ በመዋዘማ ይንዳል የእግዚአብሔርን ቃል ሕጉን ዘወትር በቀንና በሌሊት የሚያነጉ ሰዎች የወንዝ ፈሳሽ ዳር ላይ እንደተተከሉ ዛፍ ናቸው። የዛፍ ፍሬን ያፈራል። የመንፈስ ፍሬያት ፍቅር፣ ደስታ፣ የዋት፣ በጎነት፣ ራስን መግዛት፣ እምነት የሚበዙልን የእግዚአብሔርን ቃል ስናነብ አምላካችን የሚናገረንን እንሰማለን። ጊዜ አለን። እግዚአብሔር የሚናገረውን እሰማለሁ እንላለን። እንታምሳ ብዙ ጊዜ ግን እኛ እግዚአብሔርን የምንለው ጭንቀታችንን ብቻ ስማል። እኛ ስንጸልይ አንተ አዳምጥ። ስንጸልይ እኛ እንናገራለን፣ እግዚአብሔር ያዳምጣል። ይህ ስስታ መሆን አይደለም፣ እኔ ብቻ ልናገር እግዚአብሔር አዳምጥ ማለት። ቃሉን ስናነብ ደግሞ እግዚአብሔር በተራው ይናገራል፣ እኛ እንሰማለን። ስለዚህ እኛ ብቻ መናገር ለምንፈልግ እግዚአብሔር የሚናገረውን ለመስማት ለምን አልታገስ? በቃሉ እግዚአብሔር ይናገራል። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው የጻፉት ቅዱስና ሕያው ቃል ነው መጽሐፍ ቅዱስ። በእግዚአብሔር ደስ ስንሰኝ ቃሉ ያረካል። ስንጸልይ ስናናግረው አናግረነው አንጠግብም አይሰለቸንም። እዳሴው ረዘመብን አንልም። ሳናስበው ያልቃል። ጸሎቱን ቢያልቅ ተደፍተን አምላካችንን የምናዋየው ነገር አለንናል እንላለን። የልቤን እነግረዋለሁ አምላኬን እፈልጋለሁ። ዳዊት እንዲህ ነበር። ዘወትር ይጸልያል፣ ይዘምራል፣ አምላኩን ይጠማል። እግዚአብሔርን የሚፈልግ ልብ እንዲህ ቤቱን የምንናፍቃል አደባባዮቹ ያረኩናል። ይኸው ዳዊት በሰማንያ ሶስተኛው መዝሙሩ ጥቀ ፍቁር አብያት አቤቷ አቤቱ አምላኮ አደባባዮች እንዴት የተወደዱ ናቸው ይላል። ወደ እግዚአብሔር ቤት መሄድ ያረካል። ወጣቶች የት መሄድ እግሮቻችን ይናፍቃል? እስቲ ፕሮግራማችንን እንየው። ወደ እግዚአብሔር ቤት መሄድ እንደ ዳዊት ያስደስተን ውስጣችንን ያረካል። እዚህ ቤት ስትገቡ እግዚአብሔር ቤት ስትመጡ የሚሰማቸው የመንፈስ እርካታ ከዓለሙ ከዓለሙ መንፈስ እግዚአብሔር ቤት ውስጥ ያለው መንፈስ የተለየ። ቤተ ክርስቲያን የእግዚአብሔር መንፈስ የሚናኝበት የጸጋው ግርጃ ቤት እግዚአብሔር መንፈሱን አብዝቶ በዚህ ቤት ት ስለዚህ ወደ ቤት ውስጥ ስንገባ ሸክማችን ሲቀል ስናርፍ ወደ ቤኑና እረፉ ባለጌታ እረፍት ስናገኝ ይሰማል። እግዚአብሔርን ስንፈልግ አደባባዮቹን እንናፍቃለን። በቤቱ አናግረነው አንጠቅም። ዕለት ዕለት ስሙን እናነሳለን። ባለበታችን ያለው ቃሉ ነው ዝማሬ በመንፈስ በማስተዋል እንጸለያለን። በደስታ እንዘምራለን። ከዳዊት ጋር አምላክ ሆይ አንተን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ መልካም ነው። በማለዳ በሌሊትም እውነትህን ማውራት መልካም ነው እንላለን። በእግዚአብሔር ደስ ሲለን ክርስቲያኖች፣ በአጭሩ በአምላካችን ማረፍን እንማራለን። እግዚአብሔርን ያወቁ ሰዎች በሕይወታቸው እረፍት ያላቸው ሰዎች ነ ውነኔ ነው ምንምላችሁ። ብዙዎቻችን እኔ ምጨምሩ ምንሰብከውን አንዲኖርም እንጂ የእግዚአብሔር ሰዎች ፍጹም ሰላም ያላቸው ሰዎች ናቸው። በመዳኒታችን በኢየሱስ ክርስቶስ የተሰጣቸው ሰላም አይምሮን የሚያልፍ ነው ተብሎ ተጽፏል። ያ ሰላም ልባቸውንና አሳባቸውን ይጠብቃል። ስለዚህ በአምላካቸው ያረፈ ሕይወት አላቸው። እግዚአብሔርን በጽድቀትና በመቅበዝበዝ አናመልከውም። እንዲህ የሚመለክ ጌታ የለንም፣ ክብር ለእሱ ይሁን። በማረፍና በሰላም በእርጋታ ተረጋግቶ የሚቀመጥ እሱ ያከብረኛል ተብሎ ተጽፋ በእረፍት የሚመለክ ጌታ ነው ያለ አለበለዚያ የምናመልከውን አምላክ አናውቀውም ማለት ነው እኛም የምንናገረው ስለ እግዚአብሔር እንጂ የምናውቀው ራሱን እግዚአብሔርን አናውቀው ማለት ነው። እግዚአብሔርን ማወቅ ማለት ግን በእርሱ አርፎ መቀመጥ። ይኸው ዳዊት እግዚአብሔርን የፈለገው ታላቁ ነቢይ፣ ይህ ሕይወት ስለተለማመደ እጅግ ውብ ከሆኑ መዝሙሮቹ መካከል በዘጠናኛው መዝሙሩ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። እንዴት ደስ ይላል! በእግዚአብሔር ጥላ ነው። በልዑል መጠጊያ የሚኖር ሰው እግዚአብሔርን መታመኛ ይለዋል። አምላኬ መሸሸጋዬ ነው፣ በእርሱ ታመናለሁ ይላል። መጽሐፍ ቅዱስ በጣም ነው የሚያስጠነቅቀን በሚሰበረው በሰው ልጅ እንዳንታመ በታላላቅ ሰዎች ታምነን ይሆናል፣ ግን አልፈዋል። ታላላቅ የምንላቸው ሰዎች ሲያልፉ አይተናል። በሰው የሚታመን ቢኖር ርጉም ይሁን የሚል ታላቅ ኃይለ ቃል በኤርሚያስ ነብይ ተነግሯል። ይኸው ዳዊት የይስታብሎ በእግዚአብሔር ታምኖ በጓለ በሰው ከመታመን በማን መታመን ይሻላል? በእግዚአብሔር የዘላለም እረፍት ስለሆን ክንዱ ብርቱ ስለሆን እሱ ስለማይዝን እግዚአብሔር እኛን ከመሸከም ስለማይሰለች። ሰው የሆነ ነገር ያደርግልን የሆነ ደረጃ ብንደርስ በእኔ ኮሉ እዚህ ደረሰው ይላል። እግዚአብሔር ግን እኛን ከመሸከም አይደክም፣ ክንዶቹ እንደማይዝሉ ሙሴ በመሰናበቻ ዝማሬው እስራኤላውያንን ይሹሩን የተባልክ ያዕቆብ ሆይ አንተ የእስራኤል ሕዝብ ሆይ መኖሪያ የዘላለም አምላክ ነው የዘላለም ክንዶች ከአንተ በታች ናቸው ብሎ ነበር። ኦሪ ዘዳግም ምዕራፍ 33 ቁጥር 27 ነ የዘላለም ክንዶች ከአንተ በታች ናቸው እንዴት ደስ ይላል! የእግዚአብሔርን ዘላለማዊ ክንድ መደገፍ፣ እማይሰለቹ፣ እማይዝሉ ኃይልን የሚያደርጉ ባህርን መክፈል የሚችሉ እጆች የማነ እግዚአብሔር ገብረት ኃይል የማነ እግዚአብሔር አላለተን እያለ ዳዊት እንደዘመረው ኃይልን የምታደርግ የማዳን እጅ፣ የምህረት እጅ፣ ስንወቅ ከወደቅንበት የምትደግፈን እጅ፣ ስንርቅ ፈልጋ ወደሱ በፍቅር በፍቅር የምትጎትተን እጅ። ሁሌ እግዚአብሔር የምህረት እጁን ወደማያምነው ሕዝብ ይዘረጋ እንደነበር በነቢያቱ ተረጉ በምህረት የሚቀበለን የይቅርታና የፍቅር እጃ ስለዚህ ክርስቲያኖች ቅድም ርዕሴ ላይ ያሳየዋችሁን ጥቅስ መናገር ቀላል ሊሆን ይችላል እግዚአብሔርን የሚፈልግ ልብ ደስ ይበለው አሁን እግዚአብሔርን እፈልጋለሁ በአምላኬ ደስ ይለኛል እንን ይሆን እግዚአብሔርን ከፈለገን ግን እርካታችን ራሱ እግዚአብሔር ይሆን እግዚአብሔርን በማወቅ የሚገኘው የእረፍትና የሰላምን ህይወት በህይወታችን እንለማመድ። እግዚአብሔርን ስንፈልገው የሚሰማን ደስታ በምንም መልኩ የማይቀየር ደስታ። ሁላችንም ወደዚህ ደስታ እናድጋለን። ወደዚህ ሐሴት ሐዋርያ ቅዱስ ጳውሎስ እዚህ ደረጃ ላይ ደርሶ ነው። የፊልጵስዩስ ምዕመናንን ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ የሚል መልእክት የጻፈላቸው በጣም በሚደንቃችሁ እስር ቤት ውስጥ ሆኖ፣ እስር ቤት ሆኖ የተጻፈ መልእክት የደስታ ደብዳቤ ነበር። ሰው ታስሮ የደስታ ደብዳቤ ጽፋ፣ ከሲላስ ጋር በዚህ ፊልጵስዩስ ከተማ ታስሮ ወህኒ ቤቱ እስኪናወጥ ድረስ ጳውሎስ ይዘምር ነበር። ይሄ ከፍተኛው የእርካታ ደረጃ። ሁልጊዜ በጌታ ደስ መስ ኑሯችንን ቢሞላም ቢጎድልም እምንፈልገው አጠገባችን መጥቶ ብናገኘውም ብናጣው ብንራብም ብንጠግብም በማግኘትም በማጣትም ሁሌ በእግዚአብሔር ደስ እኛ መቼ ነው መስኩ ደስ የሚለው? የምንፈልገው ሲሆን ብቻ ነው አለበለዚያ እናጉረመርማለን። ሰይጣን ምስጋናን ከአለበታችን ይወስዳል። በጣም በሚያሳዝን መልኩ በተፈተንበት ሰዓት በተጨነቅንበት ሰዓት ምስጋና አናውቅም። እሮሮ ነው ማጉረምረም። ሰይጣን አንደበታችንን ለምስጋና ይዘጋዋል። በዛ ሰዓት ማመስገን መልካም። እንዲህ ከሆነ የፈለግነው ራሱን እግዚአብሔርን እንጂ ከእግዚአብሔር የሚገኘውን ጥቅም አይነ አንዳንድ ሰው በጣም ይገርመኛል። እግዚአብሔርን ለምን እንደሚያመልክ ሲናገር እንደው ጥሩ ነው፣ ለማንኛውም እንደው ንብረት የሚባረክ ልጆች እንዲያዩ፣ እኔም ደግሞ ለሱ ሴል እንዳልቀጣ እንዳይተወኝ፣ የፍርሃትና የጭንቀት አምልኮ። አምላኬ ስለሆነ፣ በእሱ ደስ ስለሚለኝ፣ የነፍሴ እርካታ ስለሆነ የምንለው መቼ? እግዚአብሔር እንዲህ እንድናመልከው ይፈል ባልተቀየረ ማንነት ሁሌ ይህን የደስታ ሕይወት ከቅዱስ ጳውሎስ ሌላ አንድ ዕንባቆም የተባለ ነቢይ ተፈሮታል። እግዚአብሔር ዝም ሲል ፍትህ ሲጓደል የእግዚአብሔር ፍርድ ሳይመጣ ሲቀር አምላኬ ሆይ እስከ መቼ ዝም ትላለህ? ማዳሜን የማትገልጸው ለምንድን ነው? ለምን አታድንም? እያለ ያአረመርም ነበር ዕንባቆም። እግዚአብሔር ጠብቃል። እኛን ላሰብነው የሚሰራ አምላክ አይደለም። ጊዜ ገብር ለእግዚአብሔር። አንዳንዴ ከእግዚአብሔር የሆነ ነገር ፈልገ ወዲያው ካልሆነ ተስፋን ቆርጣል። እኛ ላሰብነው ነው አይሰራም። የእሱ ሀሳብ ከእኛ ሀሳብ ፈጽሞ የተለየ እንደሆነ ነው። የእግዚአብሔር ጊዜ ከእኛ ጊዜ ፈጽሞ የተለየ። የእኛ ጸሎት ብዙ ጊዜ የምንፈልገውን ጽፈን እግዚአብሔርን ማዕተም አርግበት አይነት ነገር በቃ የፈለጉትን አስብቀት። እንዲህ ግን መጽሐፍ ቅዱስ አላስተማርም። ይህን ነገር ፈልግ ያለው ብትወድስ ብትፈቅድ ይሁን እንድንል ነው ተማር። የራሳችንን ፈቃድ ትተን የእግዚአብሔርን ፈቃድ ማስተናገድን መልመድ አለብን። እንቆም፣ ስለዚህ ጠብቅ ተባለ። እግዚአብሔር ለካ ለታገሱት ይመጣል። ላለመጨረሻ ቢዘገይም እሱ ዝም አይልም። እንዲህ ካለ በኋላ የትንቢቱን መጽሐፍ ሲደመድም ትንቢተ ዕንባቆ ምዕራፍ 3 ቁጥር 17 ላይ ምን አለ? ምንም እንኳ በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ስር ቢጎድን፣ እርሾችን መብልን ባይሰጡ፣ በጎች ከበረቱ ቢጠፉ ላሞች በጋት ውስጥ ባይገኙም እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሤት አደርጋለሁ። እንዲህ ነው በእግዚአብሔር ደስ መሰኝን። ክርስቲያኖች ይሄ ቢሆንም ባይሆን አንዳንዴ እንዲህ ስላደረገልኝ እንሳል እንኳን ይህ ስለሆነ መጣው ካልሆነ ሳልመጣም ቢሆንም ባይሆንም በእግዚአብሔር ላይ በምንም ነገር የማይቀየር አምልኮ ሶስት ወጣቶች አናንያ አዛርያ ሚሳኤል ናቡከደነጾር የተባለው የአሕዛብ የባቢሎን ንጉስ እሳቱን እያደደደ እዚህ ውስጥ ግቡ ሲላቸው ያሉት አምላካችን ያድነናል ባያድነንም እንኳ አንተ ላቆምከው ምስል ምን አንድለ አንሰግድም ባያደርገው ፈቃዱ ከሆነ እንድንቃጠል ቢፈቅድ እንኳ ስለምነታቸው እምነታቸው ግን እግዚአብሔር አዳናቸው ክብር ለአምላካችን ነው ቢደረግም ባይደረግም በሁኔታዎች የማይቀያየር በምንም ነገር የማይለወጥ ደስታንና ሐሴትን የተሞላ አምልኮ። ያልፈለግናቸው ነገሮች በህይወታችን ቢከሰሱ እንኳን በዛ አንመጻደቅ። አንዳንድ ሰዎች በጣም ይገርሙኛል። ወይም ሲታመሙ፣ ወይ ትንሽ የኑሮ ወክል ሲገጥማቸው እግዚአብሔር ወይም ምን አደረግኩ ያመለኩ እንደው ምን ታሳስበው ሰው አጣ ይላል። በጣም ይመሳደቃሉ። እዛ ዓለም ውስጥ ያለው ይጨፍራውን እንዲያታደርገው ይሄ ፈሪሳዊነት። የእግዚአብሔር ቃል የሚያስተምረን የሆነ የማንፈልገው ነገር በህይወታችን ሲመጣ ማለት ያለብን እግዚአብሔር ምን ሊያስተምረኝ ፈልጎ ይህ በሕይወቴ ተከሰተ። በእሱ ላይ ያለን ደስታ እና የአምልኮ ስሜት በአስቸጋሪ አጋጣሚዎች መቀየር የለበትም። መቼም ነገር ሁሉ ለበጎ ነው የሚለውን ዝነኛ ጥቅስ ሁላችንም እናውቀዋለን። ግን የማይገባ አንድ ነገር አለ። ሁሉም ዓለማዊው ሰው፣ እግዚአብሔርን የማያውቀው ሰው ነገር ሁሉ ለበጎ ነው ይላል። አዎ፣ ቅዱስ ጳውሎስ የተናገረው ቃል ሮሜ 8 28 ላይ እንዲህ ሲል ነገር ሁሉ ለበጎ ነው ከማለቱ በፊት እግዚአብሔርን ለሚወዱት እንዳሳቡም ለተጠሩት ብሏል። እየሰማችሁ ይ ነገር ሁሉ ለበጎ ነው ያለ የእግዚአብሔር ፈቃድ ለሚያውቁ ሰዎች እግዚአብሔርን ለሚወዱት እንዳሳቡም ለተጠሩት ነገር ሁሉ ለበጎ ነው፣ ነው የሚለው ሙሉ ቃሉ። ፈቃዱን የሚያውቁ ሰዎች ነገር ሁሉ ለበጎ ነው ገብቷቸው ነው የሚሉት። ጥቅሱን ስላወጡት አይደለም፣ ምን ማለት እንደሆነ ገብቷቸው በመከራ ሰዓትና በሰላም ጊዜ ይሄ ጥቅስ እኩል ትርጉም የለው ለኛ። አስተውላችሁ ከሆነ በመከራ ሰዓት ጥቅሱን ትዝ ላይ ለን ይችላል። በተደሰስበት ሰዓት ግን ሰው ላይ ለመፍረድ ለማጽናናትም፣ መቼም ሰው ላይ የሆነ መከራ ደርሶ ሰውን ማጽናናት ከባድ ነዋል ቀላል ነዋል። ከባዱ ነገር ግን እዛ ወንድም ላይ የደረሰው ፈተና እኛ ላይ ሲደርስ መጽናናት መቻል፣ መጽናናት እንደ ማጽናናት ቀላል አይደለም። ቃሉን እያሰቡ መጽናናት። እኔ አፍላኬ በፈቃዱ የጠራኝ የእግዚአብሔር ልጅ ነኝ። ስለዚህ ልጅ ከሆንኩኝ ለመቀጣት መታገስ አለብኝ። ያውም የሐዋርያ ቅዱስ ጳውሎስ ወላጆቹ የማይቀጡት ልጅ ማን ነው? ካልተቀጣችሁማ ዲቃላዎች ናችሁ ነው ሚል። ልጆች ስለሆናችሁ ትቀጡ ዘንድ ይገባል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና። አባቱ የማይቀጣው ልጅ ማን ነው? ስለዚህ በህይወታችን የማንፈልገው ነገር ሲመጣ ሐዋርያው ቅዱስ ጳውሎስ እንዳስተማረ እግዚአብሔር ከቅድስናው እንድንካፈል ለጥቅማችን ይቀጣል። ይሄ የመከራ ጊዜ ይበልጥ ወደ እግዚአብሔር የሚያቀርበኝ ነው ብለን እንል በመከራችን ሰዓት ጸሎታችን እንዴት ነበር እስቲ ያሳለፋችሁትን ፈተና አስቡ መቼም ሁላችን ከኢትዮጵያ ቀጥታ ወደዚያ ይመጣል በባል ምድር በስንት መከራ አልፈን የመጣናል በዛ ምድር ስንት ጊዜ ወደ እግዚአብሔር አነባ ስንቴ ተንበረከከ የዚያ ጊዜ ፀሎታችን አሁን የት ሄደ ክርስቲያኖች የዛን ጊዜ እግዚአብሔርን መፈለጋችን አሁን የትገባ ስለዚህ እግዚአብሔር የሚያስደስተው እኮ እኛ እዚህ የአሜሪካ ውስጥ ሁለት ቤት መግዛታችን የሚያነው መኪና መንዳታችን፣ አይ ምንም ማለት አይደለም። ይህ በእግዚአብሔር እግዚአብሔር የሚፈልገው እኛ ከእርሱ ጋር ያለ ንብረት እንዲጠነክር። ስለዚህ መከራው ምክንያት ሆኖ ወደ እግዚአብሔር የሚያቀርበን ከሆነ የእግዚአብሔር ሀሳብ ይህ ስለሆነ ለጥቅማችን በሕይወታችን መጥቷል ማለት የእግዚአብሔር ዓላማይ የመኖራችን ትርጉሙ ዋላ ምንድን ነው? በዚህ ምድር ተደላድሮ ለመኖር ከዛስ? እንደ ጥላ የተመሰለው ሰው ጥላን ይመስላል ይላል ዳዊት። ተዘከር እግዚኦ ከመ መሬት ንሕነ እኛ መሬት አፈር እንደሆንን እንደ ዱር አበባ እንደሆንን አስብ። የሰው ጊዜው እንደ ዱር አበባ ነው። በመራምና አበባ አምሮ ይታያል። ከጥቂት ጊዜ በኋላ ግን ይደርቃል። ከሳስ በኋላ ዘላለማዊ የኤተርኒቲ የሚባለው እስካል እንዴት ነው ዘላለማዊነትን የምንገልጸው? ዘላለማዊ ህይወትን ከማን ጋር ለማሳለፍ ወስነ? ከእግዚአብሔር ጋር ከሆነ በምድር ያልጀመርነውን ዘላለማዊ ህይወት በሰማያት አናገኘውም። ይህንነ ይህን ነው ከእግዚአብሔር ጋር አሁን ህብረት ካልመሰረትን በሰማያት የእግዚአብሔርን ፕሬዘንስ የምናጣው ከእግዚአብሔር የምንለየው በፈቃዳችን። እግዚአብሔር የነሳን አምላክ ነው፣ አያስገድ ከእሱ ጋር ህብረት በዚህ ምድር ከመሰረትን ለመንግስቱ የምንመች ስለዚህ የክርስቲያኖች የመኖር ትርጉምና አላማ እግዚአብሔርን በህይወት ማክበር የተፈጠርንበትን አላማ ለቅዱሳን መላክ ስሙን ያለ እረፍት ቅዱስ ቅዱስ ቅዱስ እንደንን ወደዛ የቅዱሳን ሕብረት እስክንገባ ድረስ ያን ሕይወት በምድር መለማመድ አለብን። እግዚአብሔርን ዘወትር በማክበር በመከራው፣ በፈተናው፣ በደስታውም በሀዘኑ ለእግዚአብሔር የተሰጠ ሕይወት ቢኖረንቀብ በወጀብና በአውሎ ነፋስ ብናልፍም አምላካችን መንገድ አለ። እሷ አያሳፍር። የሊዮ ተዘግቷል ታትሟል አብቅቷል፣ ብንልም የሰራዊት ጌታ እግዚአብሔር በምድር ላይ ያለቀና የተቆረጠ ነገርን ይቀጥላል ተብሎ ተሰማ። እግዚአብሔር ነገሮችን መለወጥ ይቻላል። በእኛ አስተሳሰብ ተዘግቷል ላለው በር ቁልፍ ያለው ድንቅ አምላክ። ስለዚህ በእርሱ በምንም መልኩ ያልተቀየረ አምልኮ ሊኖረን ይገባል። ደግሞ ክርስቲያኖች፣ እግዚአብሔርን አምልከን ምን ቀረው እስቲ? የቀረባችሁን ነገር ነገር ምን ምን ቀርቶባችሁ ምን ጎደለብን? ዓለማውያን እግዚአብሔርን የማያውቁ ሰዎች ይህንን ህይወት ባለማወቃቸው ትልቅ ነገር ከስራ በምድራዊ ኑሯቸው እንኳን እንደ ተቅበዘበዙና እረፍት እንዳቱ ነው ሚሆ ከእነሱ የተሻለ ህይወት ካለን ነው ግን ይህንን ምን እግዚአብሔርን የሚያውቁ ሰዎች ከምንም ነገር አይሆንም። ሁሉም ነገር ተፈቅዶላቸዋል ግን ትርፍ ነው፣ አያስፈልግም ብለው ባላቸው ረፍተው ይኖራል። ደግሞ እግዚአብሔር ልጆቹን እኮ አያሳፍሩም፣ ከምንም ነገር አይሆንም። የርዕሴ መጀመሪያ ላይ የጠቀስኩት እግዚአብሔርን የፈለገው አብርሃም ታላቅ ባለጸጋ ነበር። ስለ ሀብቱ መጽሐፍ ቅዱስ ሲናገር እግዚአብሔርን ስለመፈለግ ያስተማረን ዳዊት ወርዘው ሁይ ወረሳይኩ ጻድቅ ቅሰ ዘይት ገደብ በጉልምስና ሰዓት በሽምግልና ጊዜ ጻድቅ ሆኖ እውነተኛ ሰው ሆኖ የተራቀ የተጣለ ሰው አላየሁ፣ ጻድቅ ተጥሮ ዘሮቹ እህልን ሲለምኑ አልቻላቅም ይላል ዳዊት። እግዚአብሔርን አምነን ምን ጎደለብ? እግዚአብሔር ምን አሳጣ? እሱን የማያውቁ ሰዎች ግን ምንም እንኳን የዓለም ሳይንስ ቢማሩ የእውቀት የጥበብ መጀመሪያን ስላላወቁ ትልቁን ነገር ከስረው፣ እንዲህ ነው ልንረዳው የሚገባው። ት እግዚአብሔርን በማወቅ ምንም ነገር አልጎደለብን። ይኸው ዳዊት እግዚአብሔርን የሚፈልጉት ከመልካም ነገር አይጎዱ፣ ከምንም ነገር አይጎዱ። መልካም የተባለውን ነገር ሁሉ እግዚአብሔር ይሰጣል። ሁለተኛው ጥበብ ከላይ እንደሆነ ያዕቆብ የተባለ ሐዋርያው ነግሮ አለማዊ ጥበብ እንኳን ለመጽሐፍ ቅዱስ ክፉ ጥበብ የሚለው ሰይጣን እኮ የሚያውቀው ነገር የሚያስተምረው ትምህርት አለ። ጥበብ ከፈለገን እውነተኛዋ ጥበብ ርኅሪት የሆነች ያቺ ምህረትን የምታውቀው ጥበብ ከብርሃናት አምላክ ከብርሃናት ገዢ ከእግዚአብሔር ነው ይላል። እግዚአብሔር ያንን ይሰጥ አንተም ከሆነ እግዚአብሔር ልጆች ሁሉን ነገር በአግባብ ማድረግ የሚያውቁ ሊሰራ ሊበላ ሊሰራ የማይበል አይበላ የሚለው ሕግ የመጽሐፍ ቅዱስ ሕግ ነውና ለሥራ ከበት ጋር መለገም እንደሌለባቸው የተማሩ የጥበብ ሰዎች ስለሆኑ እንደ ስለሚያስቡ ከምንም ነገር ሰላሙ በጣም የሚደንቀኝ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 18 ላይ ትእዛዜን ብትሰማ እኔ ብትከተል ሰላምህ እንደ ወንዝ ጽድቅህ እንደ ባሕር በሆነ ነበር። ይህን ቃል አስተውላችኋል። እንደ ወንዝ ወንዝ ሲፈስ ሳይታችሁ ታውቃላችሁ። በእንዴት አይነት ጸጥታ ፍሎ እንደሚያደርግ ትእዛዜን ብትሰማ ሰላምህ እንደ ወንዝ በሆነ ነበር አለ እግዚአብሔር። እንደ ወንዝ የተጠለቀለቀን ሰላም እረፍት የበዛበትን ህይወት እግዚአብሔርን በማወቅ እናገኛለን። ስለዚህ ክርስቲያኖች ከዳዊት ጋር ለይትፈሳ ልብ ዘያንሶ ለእግዚአብሔር እግዚአብሔርን የሚፈልግ ልብ ደስ ሲበለው ማለት እንችላለን። ደስ እያለን እንዘምራለን። እግዚአብሔርን ደስ ብሎን አምልከናል ማለት እንችላለን። እሱ የተጠማ ህይወት፣ ልብ፣ ማንነት አለ እግዚአብሔር ያረካናል። የእሱ ነገር ያስደስተናል። እሱም በጸሎት ማናገር የነፍሳችን እርካታ ሆኗል። በውስጣችን የሚመላለሰው ሁሌ እግዚአብሔር ነገር ከአለማዊ ሀሳብ ይልቅ እግዚአብሔር በሕይወታችን ምን አይነት ቦታ? ልባችን ለማን የተሰጠው? በልባችን ውስጥ የነገሰው ማን? የአምላካችንን ፍቅሩን በማሰብ ውስጣችን በእርሱ ረብቶ ወደዚህ ህይወት ልናድግ ይገባል። አምላካችን በዛሬው ቀን ይህን ያስተምረን ዘንድ ወንዶአልና። ክብርና ምስጋና አምልኮና ስግደት ለህያው አምላካችን ይሁን። እሱን ተጠምተን በእሱ ረክተን እንኖርሰን የአምላካችን ቅዱስ ፈቃድ ይሁንልን።